ዶክተር ሽፈራው ገሰሰ፣ የኢትዮጵያ ህልውና መድህን ህብረት አድቮኬሲ ኮሚቴ ሰብሳቢ። በቅድሚያ ኢትዮጵያ ህልውና መድህን ህብረትን ማቋቋም ለምን አስፈለገ? ዋነኛ ተልእኮና ግባችሁ ምንድን ናቸው? በጣም አመሰግናለሁ ካሳሁን ስለ እድሉ። እንግዲህ የኢትዮጵያ ህልውና መድህን ህብረት ስሙ እንደሚነግረው ኢትዮጵያ የህልውና አደጋ ተደቅኖባታል። እንደ ሀገር አንድ ላይ አሰባስበው አስተሳስበው የቆዩት እሴቶቿ በጣም ጥቃት እየደረሰባቸው እና ከተለያየ አንጻር ጥቃት እየደረሰባቸው ስለሆነ ለህልውና ከፍተኛ አደጋ ላይ የሚያደርስ ነገር ተጋርጦባታል። እነዚህ ሴቶች የምንላቸው ለምሳሌ ያህል የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ኢትዮጵያውያንን በዘር በጎሳ በምንም ሳትለያይ በአንድ ላይ አሰባስባ የያዘች ቤተ ክርስቲያን እንደዚሁም ደግሞ ከሌሎች ወንድም እና እህት ኢትዮጵያኖች ጋር በአንድነት ከሌላ ሃይማኖት ካሉትም ለምሳሌ ያል ስልምናን ወደ ኢትዮጵያ እንዲገባ ገብቶ እንዲጀምር በማድረግ ነገስታቱን በኦርቶዶክስ ሃይማኖት በመቅረጽ የእስልምና ሃይማኖት በኢትዮጵያ ውስጥ ተከባብሮ እንዲኖር ለሺህ አመታት የቆየ የኖረውን ህዝብ አሁን በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ የሚደርሰው ወከባ፣ ምዕመናን መግደል፣ ቤተክርስቲያናት ማቃጠሉ፣ ከሰላሳ በላይ ቤተክርስቲያናት ተቃጠሉ። እንግዲህ በዚህ ባለፈው አንድ አመት ውስጥ አሁን ደግሞ እንደገና በዚሁ በወቅታዊ ሁኔታ ላይ ስንመጣ ከስልሳ በላይ የኦርቶዶክስ ምዕመናን በእምነታቸው ምክንያት አባቶችም ሆኑ ካህናትም ሆኑ ምዕመናን ተገድለዋል። በሰሞኑም ማለት ነው ባለፈው ሳምንት የውጭ ጠላት አይደንቲፋይ አድርጎ ማለትም ኢትዮጵያን ህልውኗን የሚያስቆዩ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን አማርኛውን ቋንቋ ከህዝብ አማራውን ካዳከምን ኢትዮጵያን የማዳከም እንችላለን የሚል ተልኮ ይዞ የውጭ ጠላት ከበፊት ጀምሮ የያዘውን ያገር በቀል ደግሞ የዛን ቀጣይ የሆኑ አስቀጣዮች አሁን አማራው እንደ ህዝብ ለኢትዮጵያ ከሌሎች ወንድሞቹ ጋር ሆኖ እህቶቹ ጋር ሆኖ ኢትዮጵያን ለማቆየት በየጦር ሜዳው እየተዋደቀ አጥንትና ደሙን እየከሰከሰ ያቆያትን ሀገር ከሌሎች ጋር ሆኖ ማለት ነው፣ ብቻውን አይደለም፣ አስተዋጽኦ ማድረግ ያቆያትን ሀገር ጡፍ ነካሾች ግን አሁን አማራውን በያለበት አገሬ ነው ብሎ በሚኖርበት ጠቅላላ ከኢትዮጵያ ውስጥ እንዲገደል፣ እንዲፈናቀል እና አማራ ሁል ጊዜ እና ኢትዮጵያን አንድ ላይ አድርጎ የሚያይ ነው። እና የአማራው ህዝብ መዳከም እንዲሁም የሚደረግበት ወከባ የኢትዮጵያን ሴት የኢትዮጵያን አንድነት ህልውና የሚጎዳ ነው። ሌላው አማርኛ ቋንቋ አብዛኛው የኢትዮጵያ ህዝብ የሚግባባበት የፌዴራላዊ ስራ ቋንቋ የሆነ የኢትዮጵያ ሁል መግባቢያ የሆነው አንድ አድርጎ የያዘውን ቋንቋ መዳከም ከተዳከመ መግባባት ከቀረ ካልተግባባ ሁሉም እንደተለያየ ሀገር ነው የሚተያየው እና ካልተግባባ አብሮ እሴቱ ሀገሪቱን አንድ ላይ አድርጎ የሚያቆየው ቋንቋ አንድ ካልሆነ በአንድ ላይ ካልተሄደ ለሀገሪቱ ሁሉና ችግር ይፈጥራል ማለት ነው። ሌላው የነፃነት ምልክታችን አያቶቻችን፣ ቅድመ አያቶቻችን አንግበው ለኢትዮጵያ ሲዋደቁ ይኖሩላት ሰንደቅ ዓላማችን አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማችን ምን ያህል ችግር ላይ እንደወደቀች እሷን ይዞ መሄድ መኪና ላይ አድርጎ መሄድ ምን ያህል ችግር እንደሆነ በልብስ እንኳ መልክ ለብሶ መሄድ እንኳ የኢትዮጵያን ሰንደቅ ዓላማ ምልክት አስቸጋሪ ይሆናል። ይሄ አንዱ የሕልውና አደጋ ላይ መውደቁን የሚያሳይ ነው። እንደዚሁም ደግሞ ሁሉን አሰባስባ ከየትኛውም ከአራቱ ማዕዘን አሰባስባ የያዘችው የሀገሪቱ የኢኮኖሚ አውታር የሆነችው አዲስ አበባ የሁሉም ናት ብሎ ሁሉም ሲኖርባት ሲገነባት የኖረውን አሁን የአንድ ብሔር አክራሪ ቡድን ተነስቶ የኔ ናት በማለት ሌሎቻችሁ መኖር ትችላላችሁ ሲፈቀድላችሁ ሳይፈቀድላችሁ ትነሳላችሁ አይነት ነገር። ይሄ አሁንም የአዲስ አበባ ነገር የአገሪቱ ሁሉና የሚነካ ጉዳይ ሆኖ የሚታይ ነው። የዚህ ሁሉ የአገሪቱ ሁሉና ችግር ላይ የጣለው በዘር እና በቋንቋ የተቃኘ ህገ መንግስት የተቀመጠና በዚህ ህገ መንግስት ላይም በዘርና ቋንቋ ላይ የተዋቀረ ክልል ፌዴራሊዝም ክልል መኖሩ እንዴት አድርጎ የሞትና የስቃይ ቋት መሆኑን ወይም ምንጭ መሆኑን አሁን የምናየው ነው። ለምሳሌ ያህል ክልሉ በእንደዚህ አይነት መልኩ የተዋቀረ ባይሆንና ሁሉም ህዝቦች በሚኖርበት ሪጅን ውስጥ እንደ ፕሮቪንሻል ሪጅን እኩል መብት ቢኖራቸው፣ እኩል በስልጣን መዋቅር ውስጥ ቢኖሩ፣ እኩል በጸጥታ ማስከበሩ ውስጥ ቢኖሩ፣ እንደዚህ አይነት ረብሻ እንኳ ቢነሳ መጠኑ የቀነሰ ሊሆን ይችል ነበር። አሁን ካነሱት ከሃይማኖቱ እና አማራ አካባቢ ላይ ከደረሱ ካሏቸው ካነሷቸው ነጥቦች ባሻገር እንደ ሀገር ለመላው ኢትዮጵያውያን ለመላው ዜጎች ላይ የሚደርሱ ስጋቶች ወይም በአገር አቀፍ ደረጃ ኢትዮጵያ ህልውና ሲባል መሰረቱ ምንድን ነው? የአንድን ሀገር ህልውና በእናንተ ሳቤ ትርጓሜው ምንድን ነው? በምን መልክ ይገልጹታል? ሰፋ ባለ መልኩ ሰፋ ባለ መልኩ አሁን እነዚህ የፌዴራል ስርዓቱ በክልል መዋቀር መሆኑ የፍትህና እና የህግ የበላይነት አለመኖሩ፣ አድሎ አዊ አሰራር መኖሩ፣ ይህ ሁሉ እየገፋ የሚሄደው ከዚህ በኋላስ ትዕግስቴን አቆምና እኔ ልከላከል፣ እኔ ምላጥቃ ወደሚል የሚሄድ ከሆነ ሀገሪቱ ሁሉና አደጋ ላይ ነው። ከዚህ መታደግ አለብን። አገሪቱን አስማምታ የያዙት እሴቶች እየተጠቁ ነው። እነዚህ እሴቶች ተጠቃን፣ ትዕግስታችን አለቅ ብለው ቢነሱ በቁጥር እና ሳይሆኑት ደግሞ ከለላ የሚሆን ኢትዮጵያን ክልሎ የሚያቆያቸው የሚሹ ተባብረው የመሄድ ግዴታ ስለሆነ ነው። ይህንን የኢትዮጵያ ህልውና ለድህን ህብረት ለመቋቋም ያስፈለገው ማለት ነው። ስሙ የኢትዮጵያ ህልውና መድን ህብረት ነው። መድህን ሲባል በምን መልኩ ነው? የእናንተ ድርጅት ለኢትዮጵያ መድህን የሚሆን ነገር ለማፈላለግ የተነሳው? ሁለተኛ ኢትዮጵያ ላይ ለተፈጠሩት ስጋቶች ምን አይነት መድህን ማስገኘት ይቻላል? ያስ እንዴት ሊከወን ይችላል ብለው ያስባሉ? በጣም ጥሩ። ካሳውን መድህን የሚሆነው በአሁኑ ሰዓት ኢትዮጵያን አንድ አድርጎ ይዞ የሚሄድ የፖለቲካ ድርጅቶች በብሔር የፖለቲካ ድርጅት በጣም ተዳክመዋል። በተለይም በአካባቢ ብሔር ድርጅቶች በጣም ተዳክመዋል። ስለዚህ አሁን ሁሉንም አያይዞ ኢትዮጵያ ህልውና አደጋ አለባት የሚያምን ሁሉ አንድ ላይ ህብረት ፈጥሮ የኢትዮጵያን ሴቶች ተከላክሎ እንዳይፈርሱ ጠብቆ በማቆየት አንድ ላይ ሆኖ መፍትሄ ለማምጣት በአንድ ላይ እየተወያየ ለመሄድ የዚህ ሁሉ መፍትሄው ህገ ዘር ፌዴራሊዝም ላይ የተመሰረተ ክልል ተወግዶ ከሌሎች ሀገሮችም ልምድ መወሰድ የኢትዮጵያን የድሮ ክፍለ ግዛቷን ልምድ በመውሰድ በትክክለኛ የፌዴራሊዝም መርሆች ላይ የተመሰረተ ፌዴራላዊ ኢትዮጵያ እንድትቋቋም አስተዋጽኦ ለማድረግ ሙያተኞችም አሉ እና ከሁሉም ነው ይሄ አሁን የአማራው የደረሰበትን ነገር ከፍተኛ ስለሆነ እንጂ በሌሎችም ችግር ደርሷል በፊት ጊዜ ማለት ነው እና ማለት በወያኔ ጊዜ የጋምቤላን ጭፍጨፋ ማስታወስ ይቻላል የሶማሊያን ጭፍጨፋ ማስታወስቻ በሶማሊያ ሕዝብ ላይ ከተካሄደው የሲዳማ ሕዝብ ላይ የተደረገው ጭፍጨፋ ስንቱን ጠቅሰን እንችለዋለን? አፋር ላይ የሚደርሰው ማለት ለትድግና መድህን በምን መልኩ ነው የምታፈላልጉት? ምን አይነት መድህን ነው ኢትዮጵያ የምትሻወው? አሁን እንግዲህ በዘረዘርኩት መሰረት ኢትዮጵያ ከፍተኛ የህልውና አደጋ ላይ ወድቃለች። በተለይም የሰሞኑ ከፍተኛ አይነተኛ ምሳሌ ነው። ያንም የሚቆምበትን መንገድ የኢትዮጵያን መንግስት አሁን ያለውን የጸጥታ መዋቅር ተጠቅሞ ሁሉም የማይገዳደልበትን በነጻነት ወጥቶ በነፃነት የሚገባበትን ማስከበር የመጀመሪያው። ያንን የኢትዮጵያ መንግስት ደግሞ የሚያቅተው ከሆነ ዩናይትድ ኔሽንም ገብቶ እንዲያግዘው የመጠየቅና ያነሱን ፕሬዠር ነው። ምክንያቱም ሰው ማዳን ነው። ማንም እንዳይተላለቅ። ኢትዮጵያዊ እርስ በራሱ ፈቃቅሮ የኖረ ነው፣ ሌላ ሀይል ገብቶበት እንጂ። ኢትዮጵያዊው የወለጋ ገበሬ፣ የጎጃም ገበሬ፣ የሲዳሞ ገበሬ ምንስ ያለያየዋል? ሁሉም ሰርቶ ልጆቹን ማሳደግ ነው የሚፈልገው። ግን ሌላ ሀይል በሃይማኖትም በብሔርም መሰረት በማድረግ እያመሳት ያለው ያንን ሀይል መንግስት ፍላጎት ካለውና ታክል ማድረግ ወይም ደግሞ ለመቋቋም ለመገዳደር ከፈለገ እገዛ ይደረጋል ማለት ነው። ፍላጎቱ ካለውና በቅንነት የሚራመድ ከሆነ መንግስትም ያን የምንበት ምክንያት ምንድን ነው? የትኛው አካል ባይባልም በተለያየ እርከን ላይ ያሉ የመንግስት አካላት ራሱ ሁኔታዎች እንደዚህ አይነት ካሄዱ በቀጥታ መተባበር እንኳ ባይሆንም ምንም ነገር ለመከላከል ባለማድረጋቸው እንደ መተባበር ነው የሚቆጠረው የህዝብ ደህንነት አለ እንዲህ አይነት እንቅስቃሴዎች ሲጀመሩ የት ነው ያለው የህዝብ ሴኪሪቲ አለ የት ነው ያለው እና ያንን ነገር ተከላክሎ አስቀድሞ መተንበይ አስቀድሞ ህዝብ ማስጠንቀቅ ህዝብ እንዲረዳዳ ጎረቤት ከጎረቤቱ እንዲነጋገር እንዲረዳዳ የማድረግ እንዲከላከል እራሱን የማድረግ ሀይል ሁሉ ያስፈልገዋል ማለት እና የመጀመሪያው ጥያቄ ይህን ለመመለስ የኢትዮጵያ መንግስት የህግ የበላይነትን ለማስከበር የህግ የበላይነት ስንል አንድን ሄዶ ተሳትፏል የሚለውን ማሰር ሳይሆን ዋናውን አቀነባባሪውን ያቀነባበረው ማን ነው፣ እንዴትስ ነው፣ ከየትስ ነው፣ ጠቅላላ በሙሉ እስከ ስረ መሰረቱ በመያዝ ምንም ሳያወላውል ያንን ነገር ተግባራዊ ሲያደርግ ነው። ይህ ህዝባም ሁኔታም የሚኖረው ከዛ በኋላም አብሮ ነገሮች ሁሉ በመደጋገፍ የሚሄደው ማለት ነው እና አቀነባባሪዎችን፣ ተባባሪዎችን፣ ፈጻሚዎችን ሁሉንም ይዞ ለህግ ሲያቀርብ ህዝቡ አመኔታ ያድርበታል። መንግስታችን አለ፣ የጸጥታ አካላት ለህዝብ ነው የሚሰሩት የሚለውን እና ያንን ነው ግፊት የምናደረገው፣ ማለት ህልውናን ለማስጠበቅ። ሌላው አንዱ እንደዚሁ በስማችሁ ላይ የተጠቀሰው የኢትዮጵያ ህልውና መድን ህብረት ነው። ህብረት ሲባል በአሁኑ ወቅት ምን አይነት ህብረት ነው? ከዚህ ቀደም እንደሚያውቁት ባለፉት ሀያ ስምንት አመት ሲጠራ የነበረው ቃል ተደጋግሞ አንዱ ህብረት፣ አንድነት የሚሉ ናቸው እና ባለፈው ተሞክሮ ካልተሳኩት የህብረት ጥሪዎች ውስጥ እናንተ የኢትዮጵያ ህልውና መድን ህብረት በምን መልኩ ለየት ባለ ዘዴ ህብረትን ኢትዮጵያ ውስጥ እንዲሰፍን ለማድረግ ነው አቅዶ የተነሳው? ያንንስ በምን መልክ ነው ለመተግበር የተለማችሁት? በጣም ጥሩ ካሳሁን። በመጀመሪያ ደረጃ የኢትዮጵያ ህሉና አደጋ ላይ መውደቋን የተገነዘበ ኢትዮጵያዊ ሁሉ ከየትኛውም የኢትዮጵያ ክፍል ይሄ ነው ይሄ ነው ሳይባል፣ ዘርም ቋንቋም ሳይገድበው ሁሉም አብሮ ይሰራል ማለት ነው በዚህ እና የፖለቲካ ድርጅቶችም ከሆኑ የሲቪክ ኦርጋናይዜሽኖች ማንኛውም ድርጅቶች በዚህ አስተባባሪነት የኢትዮጵያን ህልውና የማስቀጠል ስራ ለመስራት አንድ ላይ አብረን እንስራ የሚል ነው። ህብረት የሚለው የሚገልጸው እሱን ነው። አብረን ሆነን እየተወያየን ይሄ ነው ተብሎ የሚቀመጥለት ነገር ነው። አብሮ ተወያይቶን የሚወስነው ተወያይቶ ለሀገር የሚጠቅም ነገር ህልውናዋን ማስጠበቅ፣ ሰላሟን ማስጠበቅ፣ ህዝቦቿ በሰላም ወጥተው በሰላም እንዲገቡ ማገዝ፣ ከዛ በኋላ ያ ነገር ከተረጋገጠ በኋላ ለዲሞክራሲያዊ ስርዓቱ ግንባታ እንግዲህ ህገ መንግስት መለወጥ አለበት። ህገ መንግስት ካልተለወጠ ይህው አሁን የምናየው ነገር ነው፣ ምንም መፍትሄ የማያመጣ እንዲሁ ብቻ ባለፈው ህገ መንግስት ትንሽ ተጠቅመናል፣ በመሬትም ተጠቅመናል የሚሉ በአንዳንድ የኢኮኖሚ ተጠቅመናል የሚሉ ክልል የሆኑት አሁን እነሱ ሪዚስት ያደርጋሉ፣ አሁን ይከላከላሉ፣ ይህም ነገር እንዳይሆን እንጂ ሁሉም ኢትዮጵያዊ ቢለወጥና ሰላማዊ በሆነ መልኩ ተወያይቶበት ሙያተኞች ቀርጸውት በደንብ አድርጎ የኢትዮጵያን ሴቶች ተጠቅመው እንደገና ሌሎች ሀገሮችንም ልምድ ወስደው በሙያተኞች ተቀርጾ ህገ መንግስቱ ህዝብ ተወያይቶበት ተወያይቶ ሊሆን ይችላል፣ ሪፈረንደም ሊሆን ይችላል። ተወያይቶበት እንደገና ደግሞ አሳይ ይሆን ወይም ደግሞ የተወከሉ ህገ መንግስቱን የሚያጸድቁ ኃይላት አጽድቆ በዛ መሰረት በሰላም ለኢኮኖሚ ግና ለብልጽግና ግንባታ ለመጓዝ በዚህ አይነት አስተዋጽኦ ሁሉ ለማድረግ ለዲሞክራሲያዊ ግንባታ ማለትም ህገ መንግስቱ ከተቀረጸ በኋላ ነፃ ምርጫ የሚካሄድበትን ህገ መንግስት ሳይኖር አሁን ምርጫ ቢካሄድ መፍትሄ ያለው አይመስለኝም። እንግዲህ መቼም እንደማየው ማለት ነው እና በዛ መልኩ በሚደረገው የዲሞክራሲያዊ ሽግግርም እገዛ እናደርጋለን ማለት ነው እና ህብረቱ ከሁሉም ጋር የሚሆን ነው ማለት ነው። መግለጫችሁ ላይ ባወጣችሁት ለበርካታ ዓለም አቀፍ ማህበረሰብ አካላት፣ ለዲፕሎማቲክ ማህበረሰብ ጨምሮ እንደዚሁም ለኢትዮጵያ ከፍተኛ ባለስልጣናት ጠቅላይ ሚኒስትሩን ቢሮ አክሎ ልካችኋል። ይህ ምን አይነት ፋይዳ ይኖረዋል? ስጋታችሁ በምን መልኩ ይቀረፋል የሚል ሳቢያ አለ። ከዛስ ውጪ ወደፊቱ ምን መደረግ አለበት ይላሉ። በተለይ በመንግስት በተቃዋሚ ድርጅቶችም ሆነ ህዝብ እንደ ህዝብ፣ በውጭም ያለው የዲያስፖራ ማህበረሰብ ሁሉም በጋራ ጋራ አገሬን ኢትዮጵያን እወዳለሁ የሚሉ ወገኖች እርስ በእርስ ጣት ከመጠቋቆም ባሻገር በሚያስማሙ በጋራ ሁኔታዎች ላይ ኢትዮጵያውያን ለኢትዮጵያ ሲሉ ምን ማድረግ አለባቸው? ከመጠላለፉ ጣት ከመጠቋቆሙ የአማራጭ መፍትሄ ሳይሆን የተቃውሞ ድምጽ ብቻ ከማሰማቱ ባሻገር የችግር ብቻ ሳይሆን የመፍትሄ አካል ሆኖ ለመቅረብ ምን ሊከወን ይገባል? ምን ሊደረግ ይገባል ይላሉ። በእርግጥ እናንተ ይህን የራሳችሁን አንድ የህብረት የመድህን ጥሪ ይዛችሁ ተነስታችኋል። ሌሎችስ ወገኖች ምን ማድረግ አለባቸው ባይ ናችሁ? አመሰግናለሁ ካሳሁን። እንግዲህ የመጀመሪያው አዌርነስ ማለት እንዲታወቅ ማድረጉ ነው። ነገሩን ከፍተኛ ስጋት ያለ መሆኑ ከፍተኛ ሕልውና አደጋ ላይ ኢትዮጵያ መውደቋን ኢትዮጵያ ለሕዝቡ ብቻ ሳይሆን ለሪጅኑም ጠቅላላ እንግዲህ ያለችበት በጣም ስትራቴጂክ የሆነች ቦታ ናት። የዓለም ኦይል ሰባ ፐርሰንት በዛ በኩል የሚተላለፍበት በአረቢያን ፔኒንሱላ ማለት ነው። እንደገና በጅቡቲ በኩል ስንት የሚሊታሪ ቤዝ ያለበት የዓለም ሁሉ እዛ ተጠራቅሞ ያለበት መቶ አስር ሚሊዮን ህዝብ ያለበት ለዓለም ስጋት ችግር ተፈጥሮ ሲቪሉ ተፈጥሮ እዛ አካባቢ አይበለውና፣ ቢሆን ምን ያህል ለአውሮፓ ከፍተኛ ስጋት የሚሆን ነገር ስለሆነ ያንን ነገር የዓለም ህዝብ እንዲገነዘበው ነው አሜሪካ መንግስትም ጠቅላላ በዛ በሪጅኑ አካባቢ ያሉትም፣ እነ እስራኤልም፣ አውሮፓውያኖችም ሁሉን ነገር በስመስራት ተገንዝበውት እንዲያውቁት ነው። የኢንተርናሽናል ኮሚኒቲው የኢትዮጵያ መንግስት አንድ ነው ዓላማችን። ህልውናዋ አደጋ ላይ ወድቋልና ከዛ መታደግ በዘረዘርኳቸው መሰረት የኢትዮጵያ መንግስት ችሎታ ኖሮት ባለው የጸጥታ መዋቅር መሰረት ህዝቡን በማስተባበር በቅንነት ህልውናዋ አደጋ ላይ መውደቁን ተገንዝቦ በቴሌቪዥን ላይ ከሚያደርገው ንግግር ንግግርና ተግባር አንድ የሚሆንበትን አድርጎ በመስራት ህልውናዋን ከአደጋ መታደግ አለበት። እርዳታ የሚያስፈልገው ከሆነ ደግሞ እኔ ይህን ሁሉ እያደረግኩ ነው ወቅነት ነገር ግን እርዳታ ያስፈልገኛል ካለ የኢትዮጵያ ህዝብ ደግሞ እርዳታ እንዲያደርግለት መጠየቅ ነው በግልጽ ማለት ነው። እኔ እንደዚህ ነው ዓላማዬ እና ግን እርዳታ ፈልጋለሁ ከተባለ ያም አንድ ነገር ነው። ሌላውስ ስ በህዝብና በተቃዋሚ ድርጅቶች እና በዲያስፖራ ማህበረሰብ በተቃዋሚዎችና በዲያስፖራ ማህበረሰብ በኩል አሁንም ይህንን የኢትዮጵያ ህልውና አደጋ ላይ መውደቁን ሁሉም በተለያየ መልኩ ይገልጻል። ነገር ግን አብሮ በተባበረ መልኩ መቃወም ብቻ ሳይሆን ልክነት ማገዝም ያስፈልጋል ግን መታገዝ ሲፈልግ ነው የምታግዘው። እና ምንድን ነው የደረሰውን ነገር አደጋ ላይ ነው፣ አደጋ አድራሽ ውስጥ ማን ነው የሚለውን አንድ ሀሳብ መሆናል ያስፈልጋል። እንግዲህ እኛ ጥሪ እናደርጋለን የኢትዮጵያ ያሉና መድን ህብረት፣ ሁሉንም የኢትዮጵያዊ ዲያስፖራ በድርጅት ያሉ መሆነ፣ በድርጅት ውስጥ የሌሉ አብረን በመሆን ነገሮችን ገምግመን ዝም ብሎ እንዲህ እንዲሆኗሉ ጣት መቀሰር ብቻ ሳይሆን በመንግስት ላይ መንግስትም ሊደገፍበት የሚችልበት ፕሮአክቲቭ ሊመጠየቅም ይኖር ይችላል። በዚህ አካባቢ እንድን ረዳክ ትፈልጋለሁ ብሎ መጠየቅም ሊያስፈልግ ይችል ይሆናል። ማተር እንደገና ደግሞ እነሱም ፈልገው ከጠየቁ መረዳዳት የሚቻል ካለ ይረዳል። ይሄ መጀመሪያ ለድሳ ሲሆን ያሻግራቸዋለሁ እንደተባለው የማሻገሩ ነገር ይኸው እንዳልሆነ ነው። ስለዚህ ከተቃዋሚውም ከምሁራኑም ሀገርን ሊያድኑ ከሚችሉ ሰዎች ጋር በመነጋገር አንድ የመሸጋገሪያ እንትን ማድረግ ያስፈልጋል ባይ ነኝ። እንዴት እንዴት እንሻገር? ይህን ነገር እንዴት እንለፈው? ከባድ ነገር ነው የተፈጠረው። ወደማይችሉበት አዘቅት ነው መንግስትም እየገባ ያለው እና መነጋገር ነው እንግዲህ። አንድ ላይ እዚህ ያለው አንድ መሆን፣ ከዛ ደግሞ ከመንግስት ጋራ መነጋገር እና አንድ ላይ መፍትሄ የመሰቱ። ዞሮ ዞሮ ሀገራችን የጋራ ናት። መንግስትም የብቻ የሚቀመጥ አለ ህዝብም የብቻ ዲያስፖራም ህዝብ የሚቀመጣል። ያገባናል ብለን ነው እንግዲህ ይህን የምንደክመው ማለት ነው። ስለዚህ አብሮ ተባብሮ የመስራት በመስራት ሀገሪቱን ህልውና ማስጠበቅ ያስፈልጋል ነው እንዲገባል ማድረግም የሚቻለው እሱ ነው ባይ ነው። ዶክተር ሽፈራው ገሰሰ የኢትዮጵያ ህልውና መድን ህብረት አድቮኬሲ ኮሚቴ ሰብሳቢ፣ ስለ ቃለ ምልልሱ እናመሰግናለን። በጣም አመሰግናለሁ። ተካሳውን አንተንም ኤስቤስን በጣም አመሰግናለሁ። ስለ ጊዜ እጅግ አድርጌ አመሰግናለሁ።